ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። የጋቢና ጉዞ የውይይት ፕሮግራማችን በቴክኖሎጂ ዘርፍ ራሳቸውን የቀየሩ ወጣቶችን ይዘናል። አሁን ልጆችን ወደ ዩኒቨርሲቲ የሚልክ ሰው የሳይኮሎጂካል ሳፖርት ያስፈልጋል። ትንሽ ጥያቄ ሁላችሁ እንድትመልሱልኝ የምፈልገው በቀን ስንት ሰዓት ትተኛላችሁ? ያኔ ተማሪ እያለ እውነቴን ነው ስንት ሰዓት ትተኙ ነበር? ሰዓታችሁን እንዴት ትጠቀሙ ነበር? አሁን ስንት ሰዓት ትተኛላችሁ? ደግሞ እዚህ ጋር ከደረሳችሁ በኋላ ይሄን ነገር ባደርግ ኖሮ፣ በዚህ መንገድ ብሄድ ኖሮ ብላችሁ የምትቆጩበት መንገድ ምንድን ነው? ነገሩን ብዙ ከበድ አርጎ ማየት አያስፈልግም። እንዴት ነው ተራራን የመውጣት ያህል ነው? ወይም ደሞ የተለየ አይነት የአእምሮ ችሎታ ያስፈልገኛል የሚባል ነገር አይደለም። ከጉግል፣ ቦይንግ፣ አማዞን በኢንሹራንስ ኩባንያ ውስጥ በአይቲ ዘርፍና በሲቲ ላይት ውስጥ የኢንጂነሪንግ ባለሙያ በመሆን የሚሰሩ ወጣቶች የተሳተፉበት ውይይት ነው። ሁሉንም ከውይይቱ ታገኙታላችሁ። ፌስቡክ ላይ አት ቪኦኤ አማሀሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ በድጋሚ አጠር ያሉ ዜናዎችን ይዜላቸው የምቀርበው መስታወት አድራጋው ነው። ሶማሌላንድ በመጪው ህዳር ምርጫ የተዘጋጀች ናት። የሀገሪቱ ብሔራዊ የምርጫ ኮሚሽን ድምጽ ለመስጠት ተመዝግበው መታወቂያ የያዙ መራጮችን መዝገብ ይፋ አድርጓል። በወጣው ዝርዝር መሰረት 704,089 መራጮች መመዝገባቸውን ኮሚሽኑ ዛሬ በሰጠው መግለጫ አስታውቋል። የሶማሌ ፕሬዝዳንታዊ ምርጫ በድርቅና በፖለቲካ ፓርቲዎች አለመስማማት የተነሳ በድጋሚ ሲዘገይ ቆይቷል። በኬንያ ተቃዋሚ መሪው ራይላ ኦዲንጋ የፊታችን ሐሙስ ከሚካሄደው ድጋሚ ፕሬዝዳንታዊ ምርጫ እንደማይወዳደሩ አስታወቁ። ራይላ ኦዲንጋ ይህን ያስታወቁት ዛሬ ማክሰኞ ባደረጉት ጋዜጣዊ ጉባኤ ላይ ነው። በመጪው ምርጫ ላይ አቋም ላይ ተወያይተን ከኬንያ ሕዝብ ለክፍለ ሀገሩና በአጠቃላይም ለዓለም የሚበጃውን አመዛዝነን ፓርቲያችን ከፕሬዝዳንታዊ ምርጫው ቢወጣ የሚሻል መሆኑን ስላመንበት ወጥተናል ብለዋል። በሌላ የኬንያ ዜና በሀገሪቱ የህንድ ውቅያኖስ ጠረፍ በመኪና በመጓዝ ላይ የነበሩ ሁለት የቴክኒክ ኮሌጅ ሰራተኞች በደፈጣ ጥቃት መገደላቸው ተገለጸ። የሞምባሳ የቴክኒክ ኮሌጅ ተማሪዎችና የኮሌጁ ሰራተኞች ከአዳሪ ቤታቸው በጸጥታ ጠባቂዎች ታጅበው በመኪና ሲጓዙ ታጣቂዎች ከጫካ ወጥተው ተኩስ የከፈቱባቸው መሆኑን የክፍለ ሀገሩ የፖሊስ አዛዥ ሌሪ ኪዮንግ አመልክተዋል። የአንደኛው መኪና አሽከርካሪና ሁለት አጃቢ ፖሊሶች መቁሰላቸውም ታውቋል። ጥቃቱን ያደረሱት ማን እንደሆኑ አልታወቀም። ሆኖም የፖሊስ አዛዡ የአልሻባብ ታጣቂዎች እንደሆኑ ጠርጥረዋል። በመጨረሻም ወደ ሩዋንዳ እናመራለን። የሩዋንዳ ወታደሮች ከታሳሪዎች በግድ የእምነት ቃል ለመቀበል በተደጋጋሚ በመደብደብ በኤሌክትሪክ ንዝረት በማሰቃየት ና ልትረሸኑ ነው የሚል ተደጋጋሚ የማስፈራራት ተግባር ይፈጽማሉ ሲል ሂዩማን ራይትስ ዋች አስገነዘበ። ጽህፈት ቤቱ ኒውዮርክ የሆነው የሰብአዊ መብት ተሟጋች ቡድኑ ዛሬ ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2010 እስከ አለፈው 2016 ዓ በነበረው ጊዜ ውስጥ አንድ መቶ አራት ሰዎች በሩዋንዳ ጦር ሰራዊት የእስር ማዕከሎች ህገወጥ በሆነ መንገድ መታሰራቸውን አረጋግጠናል ብሏል። ብዙዎቹ እስረኞች ከዲሞክራሲያዊት ኮንጎ ሪፐብሊክ የሚንቀሳቀሰው የሩዋንዳ ሁቱዎች ዲሞክራሲያዊ ነጻ አውጪ ግንባር አባልነት ወይም አብረው በመስራት ተጠርጥረው የተያዙ መሆናቸውን ሪፖርቱ አስታውሷል። በ1994ቱ የዘር ማጥፋት በመሳተፍ የተጠረጠሩም አሉባቸው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅታችን ልምራችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ የጋቢና ጉዞ ለሚለው ፕሮግራም በአራት የተለያዩ የዩናይትድ ስቴትስ ከተሞች ተንቀሳቅሶ ወጣቶችን በማነጋገር ውይይቶቹን ለእናንተ ማቅረብ ከጀመረ ሁለት ሳምንታት ተቆጥሯል። በዛሬው ዝግጅታችንም የፕሮግራሙ አዘጋጅ ጽዮን ግርማ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ ከሚሰሩ ወጣት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያደረገችውን ውይይት እናስደምጣችኋለን። በትናንትናው ምሽት የመጀመሪያውን ክፍል አሰምተናችሁ ነበር። በዛሬ ፕሮግራማችን ደግሞ ክፍል ሁለትን ይዘናል። ወደ ውይይቱ በየነ ታሪክ በጣም መሳጭ ነው። ለሁላችንም ግን ለሁሉም ሰው እድል መስጠት ስላለብን ደግሞ ሬዲዮናችን ከዚህ በኋላ የእናንተ ነው ስ አጠር አድርገህ ማጠቃለያውን ስጠንና ለእኔም ራሱ መስጦኛል። ታሪክ ለብዙ ሰዎች ማስተማሪያ ይሆናል። ግን ጠቅለል አድርግልን። ከዛ ያው ወደ ዩኒቨርሲቲ ከመግባት በፊት አንድ ሰው ምን አይነት ቅድመ ዝግጅት ማድረግ እንዳለበት፣ ወጪዎችን መቀነስ፣ ያው የግድ የሰሩ ለመማር በጣም ከባድ ነው። ካልሆነ ደግሞ ብዙ ወጪ አለ ያደርገን ለትምህርት እንቅፋት ይሆናል ስለዚህ ነገሮችን ጠየኳለን። ነገሮችን ቤት ክራይ ጀምሮ ከሌላ ሩሜት ጋር ሸር ማድረግ ምናምን አላስፈላጊ ወጪዎችን መቀነስ፣ ከዛ ያው ወደ ትምህርት ያለውን ጊዜ ብዙ ሰዓት እንዲሰርፍ ያደርጋል። ፋይናንሻ በገንዘብ በኩል ያሉትን ነገሮች እንዲቀንስ ያደርጋል። ያን ያን ምክር ከተለያዩ ሰዎች አገኘሁ። ያው ነገሮችን አመቻቸው። በአጠቃላይ ያው ከቋንቋ በኋላ ወደ ኮሚኒቲ ኮሌጅ ሄጄ ሁለት ዓመት ተማርኩ። ከዛ ወደ ዩኒቨርሲቲ ኦፍ ዋሽንግተን ትራንስፈር አደረኩ ማለት ነው። እና በመሀልም ያጋጥሙ ብዙ ገጠመኞች በጣም አደገኛ እንቅፋቶች አሉ። አሁን ብዙ ጊዜ ከዚህ ሀገር ምናልባት ብዙዎቻችሁ ወደ ዩኒቨርሲቲ ኮሚኒቲ ኮሌጅ የሄዳችሁ ታውቁታላችሁ፣ ያልሄዳችሁ ደግሞ ሜይ ቢ ብዙ እንቅፋቶች አሉ። እኔ እንደመጣው ምንድ ነው ማስበው ነበር፣ ትምህርት ቤት ስንሄድ ነጮች ትልቅ ድጋፍ የሚያደርጉልን ሞራል የሚሰጡን ይመስለኝ ነበር። ኤስ ኤል ያው እንግሊዝኛ ቋንቋ ስማርም መምህራኖች በጣም ያበረታታሉ። ምንድን ነው የምትሆን ምን መሆን ነው የምትፈልግ? በቃ ምን ማድረግ አለ ብዙ ነገር ይጠይቁናል፣ ያበረታቱናል። ምናምን ያላልፈን ግን ወደ ኮሚኒቲ ኮሌጅ ወደ ዩኒቨርሲቲ እንገባ ግን ያ ነገር የለም። ዘጋጀት ያለበት ሰው ምንድን ማወቅ ያለበት አንዳንዴ ጥሩ መምህር ሊያጋጥም ይችላል። አንዳንዴ ደግሞ እንቅፋት የሚሆን መምህርም ያጋጥማል። እኔ ብዙ አሁን ከስድስት ክላስ አንዱ መጥፎ ያጋጥመኝ ነበር ማለት ነው። ከስድስቱ አንዱ በየሴሚስተሩ ሶስት ሶስት ክላስ ነበር ሞስት ከስድስቱ አንዱ በየሁለተኛው ሴሚስተር ላይ ኳርተር ላይ በቃ መጥፎ፣ ምንም ለሌላ ዜጋ በቃ ቦታ ማይሰጡ እንድናልፍ ማይፈልጉ አሉ። እና እንደዛ አይነት እንቅፋታል። አሁን ልጆችን ወደ ዩኒቨርሲቲ የሚልክ ሰው የሳይኮሎጂካል ሳፖርት ያስፈልጋል። ልጆች አሁን እዛ ሲሄዱ እንደዛ አይነት አጋጣሚ ሲያገኙ አቋርጦ የመውጣት እድላል። ሁኔታዎች ወደ አላስፈላጊ አደንዛዥ የመሳሰሉት ነገር የሚሰባረውን ብዙ ወጣቶች ገና አሁን ቺነል ጀርነት የሚባል በሀያዎች አሁን የዚህ ሀገር ተወልደ የሚያድጉ እንደዛ አይነት መጥፎ ነገር ሲያጋጥማቸው ይደናገጡና ጥለው ሊወጡ ይችላሉ። አቋርተው አላስፈላጊ ቦታ ሊሄዱ ይችላሉ። እንደዛ አይነት ማለት ነው። ብዙ ነገር አጋጥሞኛል እኔ ያው ከኢትዮጵያ ስለመጣው ብዙ ችግር እናውቃለን። ከኢትዮጵያ መጣ ብዙ ጊዜ ብዙ ነገር አሳልፈናል። ያን ከማየት አንጻር ብዙ ነገሮችን በቃ ችዬ በማለፍ ተቋቁሞ በማለፍ ወደ ዩኒቨርሲቲ መጨረሻ አካባቢ ነው። ስለ ጉግል ራሱ ያወቁትን ነገር ለመናገር ከዩኒቨርሲቲ የተመረኩት ጂኦግራፊካል ኢንፎርሜሽን ሳይንስ ወይም ጂአይኤስ የሚባል ነገር ነው በጂኦግራፊ ዲፓርትመንት። ከዛ ስንማር በአጋጣሚ ከኛ ጋር ይማሩ የነበሩ የተወሰኑ ተማሪዎች ስራ የማግኘት እድል አጋጠማቸው ማለት ነው። ከዛ ጉግልም ይቀጥራል። ከዛ በኋላ ነው በቃ ስለ ጉግል ራሱ ኢንፎርሜሽን ያገኘሁት። ከዛ በፊት ስለ ጉግል እድሉ አልነበረኝም። ያው የተማርኩት ዲጂታል ማፕ የሚባል ነው። ጂአይኤስ ማፕ መስራት ነው። እኔ በሱ በቃ የትም ቦታ በማንኛውም ሲቲ ስራ አለ በቃ ያን ያን ሪሰርች አድርጌ ተሰራበት አለ ነበር፣ እንጂ ጉግል ሰራ ለ የሚል እቅዱም ፕላንም አልነበረም። ከዛ እያለሁ ግን ከኔ ጋር የሚማሩ የነበሩ ስራ አገኙ። ከዛ እኔም አመለከትኩ ማለት ነው። አመልክቼ ለኢንተርቪው ተጠራ። ሁለት ሶስት ኢንተርቪው ነው ያለው። የመጨረሻው ጋ ደረሽ ታይታሉን ቀሩ ማለት ነው። በቃ አላለፍክም ምናምን ተባብ ቅድም እንዳለው ወንድም ያው ተስፋ መቁረጥ አያስፈልግም። ተውኩት። በቃ ሌላ ስራ ለጊዜው የሆነ ፎቶ ማተሚያ ቤት፣ አንድ ሱፐር ማርኬት እየሰራው ነበር ቆይቼ ከአንድ አመት በኋላ ድጋሚ ሞከርኩ ማለት ነው። ድጋሚ ስሞክር አሁንም ለኢንተርቪው ጠሩኝ። አሁንም ሁለተኛው አላልከኝ ሶስተኛው ኢንተርቪው ላይ ራሱ መጀመሪያ ኢንተርቪው ያደረገኝ ሰው አጋጣሚ ደረሰኝ ማለት ነው። ከዛ በቃ ተስፋ ቆረጥ ሜይ ቢ አሁንም የሰው ይላ ላይ አሳልፈኝ ራሱ ነው በቃ አስታውሳለሁ ልጁ

ምንድን ነው የምትሰራው? እኔ እኔ እንብጠቀኝ ቢሮ ውስጥ ምን እንደምሰራ እነግርሃለሁ። እስቲ አንተ ምንድን ነው ቢሮ ገብተህ የምትሰራው የሚለው እንግዲህ የቦይንግን ስራ ለትንሽ ለማብራራት ይከብዳል፣ ጊዜ ማይበቃን ይችላል። እንደምታውቁት የአውሮፕላን ስራ በጣም ከባድና ውስብስብ ያለው ስራ ነው። ማለት ድርጅቱ ስትወስጅ ለምሳሌ መቶ ሀምሳ ሺህ በላይ ሰራተኛ አለው እና እንደ አጠር ለማድረግ ያህል አውሮፕላን ሲሰራ መጀመሪያ የሚነደፈው ዲዛይን አለ ከዛ ቢልድ አለ ማለት አውሮፕላን ይሰራል። ከዛ ደግሞ ሜይንተናንስ አለ ማለት ያው ከተሸጠ በኋላ ለሚገልገው የሚጠቀሙት ኤርላይኖች የሚሰጥ ሰርቪስ አለ ማለት ነው። አሁን የምሰራው ፕሮዳክሽን ማለት ቢልድ ላይ ነው የምሰራው ማለት ነው እና የኔ ስራ ቀደም ጠቅሽ የሆነበት ትንሽ የአውሮፕላኑን የሚሰሩበትን እቃዎች ወይ ደግሞ የሚጠቀሙበትን ዕቃዎች መፈተሽና ያንን ብቁ መሆንን ነው ማለት። የማንኛውም አውሮፕላን ስራ መኪና አንበሉት፣ ይሄንን ማንኛውም ስለሚሰራው ስራ ይሄን ሰርቲፋይ ይደረጋል ማለት ሰርቲፊኬሽን አለ። ያ ዕቃ ወይ መኪና አውሮፕላን በቂ እንደሆነ እና አውሮፕላን እንደዛ ነገር አለው ማለት ያ ሰርቲፊኬሽን አለ። የአሜሪካን መንግስት ራሱ ኤፍኤ የሚባል ድርጅት አለ። ኤፍኤ የአውሮፕላን ለተገልጋዩ በቂ መሆኑን ማረጋገጥ አለ። ያንን ሰፖርት ነው የምናደርገው ማለት ነው። እና እዚህ ስራ እንዳልኩሽ ቅድም ያው ትምህርቴ በኢንጂነሪ የተማርኩት ወንድሞች እንደጠቀሱት ነው። እና አንድ ድርጅት ውስጥ ሰሪ የተለያየ እድል ሲገጥምሽ ያንን ድል እንዴት እንደሚጠቅምሽ ተገንዝበሽ ያንን መከታተል የራስሽ ፋንታ ነው እና ይሄ እንግዲህ እንደ ትምህርትም በሉት ወይ እንደ ምክር፣ አንድ ነገር የእኛን ክሬ ማለት የእኛን ስራ ስናየው አንድ ቦታ ላይ ተቀምጦ እንዴት እረዳለሁ ሳይሆን ራስን እንዴት መርዳት ችዬ ማለፍና ማደግ ይችላሉ ብሎ ማሰብ የአንድ ሰው ፋንታ ነው እና ይሄንን መጠቀም መቻል አለብና፣ ያው እኔም ያው ከነሱ አልለይም፣ ግን ያን በመጠቀም እዚህ ወታደር ደርሻለሁ። አጋጣሚ ምሳሌ እንደነገርኩሽ ማኔጅመንት ነው እና አንድ 20 እንደዚህ ሰው በላይ እንደዚህ ማኔጅ እያደረኩኝ ያለሁት እነሱ ደግሞ የኔ ሰው ማኔጅመንት ስገቢ ደግሞ ስራው ትንሽ ለየት ይላል። ያው ስራውን መስራት ሳይሆን የሚሰሩትን ሰዎች መከታተልና ያ ስራ በቂ ሆኖ ቨሪፋይ አድርገን ማቅረብ አለብን ማለት ነው። ስለዚህ ትንሽ ጫናው ይበዛ ማኔጅመንት ስገቢ እና አሁን በአጋጣሚ እዛ የሰራው ነው ማለት ነው። እሺ በጣም እናመሰግናለን። መሰግናለሁ ሁላችሁ ማስረሻ አንተ የምትሰራበት ቦታ ላይ ወጣቶች መስራት ቢፈልጉ፣ አንተ የደረስክበት ሙያ ላይ ሌሎች ወጣቶች መድረስ ቢፈልጉ ምን መንገድ ነው የምትመክራቸው? አይ እንግዲህ ቀጥታ የሆነ ፎርሙላ ያለው አይመስለኝም። ሁሉም ሰው በተለያየ ልምድ ውስጥ ነው የሚያልፈው። ነገሮች አጋጣሚዎች ይፈጠራሉ በሆነ ጊዜ ላይ ትንሽ እኔ ለየት ያለ ነገር መናገር የምፈልገው ነገሩን ብዙ ከበድ አርጎ ማየት አያስፈልግም። እንዴት ነው ተራራን የመውጣት ያህል ነው ወይም ደግሞ የተለየ አይነት የአእምሮ ችሎታ ያስፈልገኛል የሚባል ነገር አይደለም። ያው የራስ ፍላጎት እስካለ ድረስ አገሩ ነገሮች የተመቻቹ ናቸው። አሁን አብዛኞቻችን አንድ ተመሳሳይ ነገር ያለ ምንድን ነው ሁላችንም ከሌላ ሀገር ነው የመጣ ነው። ቤተሰቦቻችን እዚህ ሀገር ሀብት አዳብረው እኛን ትምህርት ቤት እየከፈሉ ለመላክ አቅም ያላቸው አልነበሩም ወይም ደግሞ ሌላ የተለየ አይነት ድጋፍ የለም። ምንድ ነው ፍላጎት አለን፣ መንገዱ ተስተካክሏል። እዚህ ሀገር በየትምህርት ቤቱ የተቋቋሙ ኦፊሶች አሉ፣ መስሪያ ቤቶች፣ እንደዚህ አይነት ሁኔታ ነው። ፋይናንሻል ኤድ ላይ የምታደርጉት የምክር አገልግሎት ይሰጣል። ስራቸው ይሄንን ወይም ፕሮሞት ለማድረግ የተዘጋጁ አካሎች አሉ እና እዛ እየገቡ እሺ በምን አይነት ሁኔታ ነው የማመለከተው በምን አይነት ሁኔታ ነው ይህንን እስማገኘው ብሎ ከጠየቁ በኋላ የተዘረጋውን መስመር መከተል ስለዚህ ዋናው መጨረሻ ላይ የምንመጣው ምን ላይ ነው ፍላጎት እና ጠንክሮ መስራት እንደተባለው አዲስ ነገር አይደለም ሌሎች ሰዎች እኔ በተጓዝኩበት መንገድ ላይሄዱ ይችላሉ ግን መጨረሻው ዞሮ ዞሮ እራስን መርዳት ነው ከዛም ራስን ተረዱ በኋላ ደግሞ ሌላ ሰው ለሌላ ሰው ተርፎ ለሌላ ሰው እንዴት አድርገን እንረዳለን እዚህ ለመድረስ እንግዲህ ያ ፍላጎት እስካለ ድረስ በተዘረጋው ባገሩ በተፈጠረው መንገድ እየተከተሉ መስራት ነው ማለት ነው። ለእናንተ ልምጣ። ጥያቄ ካላችሁ እድል እስጥ እና እርስ በርሳችሁ መጠያየቅ ትችላላችሁ። ምክንያቱም አብዛኞቻችሁ በዚሁ በተለያየ ሙያ ውስጥ ያላችሁ ስለሆናችሁ አችሁ ከዚህም ጋር ጥያቄ ካላችሁ ከዚህም ጋር ጥያቄ ካላችሁ እድል እስጥ። ሁላችሁም አንዴ እንዳታወጡ አደራ። ሰላም፣ ነብይ አባላለሁኝ። እኔም የቦይ ሰራተኛ ነኝ። ጥያቄ ለስጡም ነው። አሁን ያለበት ደረጃ የማኔጅመንት ደረጃ ነው። እዛ ደረጃ ላይ እስከምትደርስ ድረስ ምን አይነት የተለያዩ ችሎታዎች ወይም ስኪልስ ያስፈልጋል? እንደገና ደግሞ እዛ ከደረስክ በኋላ ኢፌክቲቭ ማኔጀር ለመሆን የሚያስፈልጉ ነገሮች እንደዚህ አይነት ፍላጎት ያላቸው ወጣቶች ካሉ ደግሞ ምን ትመክራቸዋለህ? እስፔሻሊ በኢትዮጵያነታችን ደረጃ የተለያየ እስኪል አለን የሌለንም አለን። ለምሳሌ ኮንፊደንስ ኦር ዩ ነው የተለያዩ ነገሮች ያስፈልጋሉ ቆራጥ አመራርነት ያ ደግሞ ከካልቸር ጋር ትንሽ የሚጋጭ ነገር ይመስለኛል። ከኛ ካልቸር ጋርና ምን ክፍት አደርጋለሁ። በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው እና ወቅታዊ የሆነ ጥያቄ ነው ደግሞ። ማለት ብዙ ወንድሞች፣ እናቶቻችን ይሄ በአእምራቸው ትግር ያለ ይመስለኛል። ማለት ከሰራተኛ መደበኛ ሰራተኛ ወደ ማለቤት እንዴት ንግባ የሚለው ነገር ወንድሜ እንደተናገረው ቀጥ ያለ መንገድ የለም። ሁሉም የተለያየ ራሱ መንገድ ነው የሚወስደው። ነገር ግን እንዳልሹ መሰረታዊ የሆነ ነገሮች አሉ አንዳንድ የሚያስፈልጉ ለምሳሌ ልበል አንደኛ፣ ፍላጎት ያስፈልጋል። ማኔጀር መግባት እፈልጋለሁ ወይ የሚለው ጥያቄ አብሮ ቢመጣ ደግሞ የስራ መደብ አለ። ማለት ማኔጀር ማለት ስራውን መስራት ብቻ ሳይሆን ስራው በቃ ብቃት እንዳለው ተተማምኖም ፈትሾም ነው ብሎ ያን ነገር ማስተላለፍ እና ይሄ ደግሞ ማለት ከምትሰሪበት ድርጅት ጋር የራሱ መዋቅር አለው። ከዛ ጋር አብሮ የመራመድ ጥያቄ አለ። ማለት ያንን አምኝበት በዚህ ማጋገር እችላለሁ ካልሽ ትችያለሽ። በራስ በኩል ስትመጪ የራስ አንዳንድ የሚያስፈልጉ ተሰጥቶች አሉ ማለት። አንደኛ እኛ በባህላችን መገመት ባይሆንብኝም በተለምዶ እንደማየው ከራሴ ጭምር ነው፣ ትንሽ የመምራት ስራ ሲመጣ ትንሽ ወደኋላ ኋላ ማለት፣ ባህላችንም ትንሽ እንደዛ ተጽዕኖ ያለው ይመስለኛል። ይሄ በአንድ በኩል መቶ ላይሆን ይችላል። አንደኛ እንደዛ የምናረገው ያው ከባህሉን ከማክበርም ነገር ነው የምናረገው ነገር። ግን በዚህ ሀገር ደረጃ ስንመጣ እንደምታውቁት የዚህ ሀገር ተወላጆች ስታያቸው እንደዛ ባህሪ የላቸው። እንግዲህ አግሬሲቭ እንበለው ያነት ባህል ያላቸው ናቸው። እነሱ ይሄ ትንሽ ከልጅነታቸው ነው እንደሚመጡት የሚመጡት ነገር ነው እና ያንን ራስሽ ሳስበሽ ያንን ማለፍ መቻል አለበች ማለት እንግዲህ ማኔጅመንት ስትገቢ ያልሽው ቆራጥ አመራርነት ብለሻዋል። ጥሩ ስያሜ ነው። እሱ ያስፈልጋል። ለምን የሚገጥምሽ ገጠመኞች እንደ ተለምዶ ሰራተኞች የምትሰሪው ሳይሆን ለምሳሌ የራሴን ውሰድ የሚያስቸግር ሰራተኛ ሊመጣ ይችላል። ስራው በብቃት አልተሰራም ይባላል። የሁሉ ችግሮችን መፍታት የአንቺ ስራ ነው ማለት ነው። ስለዚህ ለዛ ቆራጥነት ያስፈልጋል። ልክ ነሽ። ሁለተኛ ደግሞ ማኔጀር ስትሆኚ መድረክ አደምጥቶች ትታያለሽ፣ ሰው የሚጠይቅሻል። ፕሬዘንቴሽን ስኪል ወይ ደግሞ የመናገር ይችል አስፈላጊ ነው። ስለዚህ ደግሞ ብዙ ታቁም ማለት ነው። ታቁም ይችላላችሁ፣ ግን ብዙ መማሪያ ዘዴዎች አሉ። ይሄ ስልሽ እንደ ትምህርት ከተወሰደ ያንንም መቅሰም ይቻላል። ያን ሰው ሁሉ ብዙ አይመጣም። ማሳሻ እንዳለው ያንን ያው በትምህርት ላይ ከሰሙ ፈረንጆቹም ሆነ ሌሎች ማገሮች ቢሆኑ ያንን ተምሮ መምራት ይችላሉ። ማናችን ብቁ ችሎታ ሊኖር ይችላል። ያን ግን እፈልገዋለሁ ካልሽ በኋላ ያንን ትሬኒንግ ካስፈለገ መውሰድ ወይ ደግሞ ኦልሬዲ ያለሽ ከሆነ ትሬኒንጉ ሬዲነሽ ማለት ነው። በሦስተኛ ደረጃ ደግሞ በትምህርት ደግሞ ራስን ማሻሻል ይኖርብናል ማለት እንደምታውቅ አሁን በዛሬ ጊዜ ባችለር ዲግሪ ከወሰድን ብዙ ሰው ባችለር ዲግሪ ይዘዋል። በተለይ እንደ ሲያትል ያለ ከተማ ስንኖር ሃይሊ ኮምፒቲቲቭ ነው። ማለት አይቲ ስራ የበዛበት ከተማ የምንኖረው ብዙ አይነት ኢንጂነሮች፣ ብዙ አይነት ሰራተኞች አሉ እና ከነዛ ተነጥለሽ መታየት አለበሽ። አንቺ የምታመጭው ለዛ ስራ ምንድን ነው? ለየት የሚያደርሽ ከሌላ ሁሉ ሰው እና አንደኛው ትምህርት ሊሆን ይችላል። ማለት አሁን ለምሳሌ ማኔጅመንት ዲግሪን ይዣለሁ፣ ኤምቢኤ ይዣለሁ ማለት ነው። እና እንግዲህ የማኔጅመንት ፍላጎት ስለነበረኝ ያንን ሄጄ ተምሬ ያ እንዳላችሁ በሬዚሜ መልክ ይቀርባል እና ያንን አይተው ይሄ ሰው ችሎታ ይኖረዋል ብለው ገምተው በኢንተርቪው ይህን ስራ ያስቆጡ ማለት ነው። ስለዚህ አንዴ ከገባሽ ደግሞ ሌላ ጥያቄ ይመጣል። ያ ጥያቄ ደግሞ ማደግ ትፈልጊያለሽ ወይ? ይሄ መጀመሪያ ደረጃ ማለት የመጀመሪያ ደረጃ ማኔጅመንት አለ። ሁለተኛስ ትፈልጊያለሽ? ሶስተኛስ? ከዛ ደግሞ ዲሬክተርነት፣ ከዛ ሲኒየር ቫይስ ፕሬዚዳንት ያለ ይቀጥላል ወደ ላይ። ይሄ ደግሞ ራሱን የቻለ ፈተና አለው። ራሱ ደግሞ ማለት የሚሰጥሽ ስራ ብዛት እየበዛ ነው የሚመጣው። ይሄ ከራስሽ ፍላጎት ጋር ወይ ደግሞ ካለሽ ከስራው ውጭ ያለ ህይወትሽ ጋር አብሮ የሚራመድ ነገር ነው ብለሽ ገምተሽ ያንን መወሰን አለብሽ። ይሄ የግል ውሳኔ ነው። አንዳንድ ሰው በአንደኛ ደረጃ ማጀምር ለማኔጅመንት ሊያቆም ይችላል አሁን ለምሳሌ ራስን ኮንሶልኩ ማድረግ ነው ይፈልጋለሁ ስለዚህ የማረጋቸው ስራዎችና ቦኒስ ሚይዛቸው ስራዎች ለዛ ለሁለተኛ ሶስተኛ ደረጃ ያደርሱኛል ብዬ መገመት መቻል አለብኝ እና ይሄን ያማነሳበት ደግሞ አንድ ለራስም ለሌሎችም የምመክረው ምክር አለ ማለት የራስን ስራ አረማመድ ስታዩት ማናቸው ብትሆኑ አንደ ከተፈጥሮ ለዛ ያንግ ሲከሰት ሪአክት ከማድረግ በፊት የራስሽን ወይ ራሳችሁን መንገድ መምራት መቻል የራሳችን ፋንታ ነው። ማለት እድሎችን እያየን እንግዲህ በእንግሊዝኛ ጠቅም ናቪጌት እያደረግን ቻሌንጆቹ ማለት ነው። እዛ ቦታ ለመድረስ የራሳችን ፋንታ ነው እና ያንን በጣም መጣር አለብን የራሳችን ከሪአክሽን ይልቅ ተዘጋጅቶ ደርሶ ያንን ወደ ምንፈለገው መንገድ አቅጣጫ እንዲሄድ። ለምሳሌ እንበል የዛሬ ሁለት አስር ዓመት አካባቢ ኢኮኖሚ ወድቆ ነበር 08 አካባቢ ማለት ነው። ያኔ በወደቀበት ሰዓት ብዙ ስራ ወንድሞቻቸው ከስራ ወጥቷል ማለት ያው ወደዱም ጠሉ ማለት ስራ ተባረው ማለት ነው ያው ነበር። ነገር ግን ያንን ቀጥሞ ቀድሞ አንቲሲፔት ባይደረግም ይመጣል ብሎ ግን ችግሮት ቢመጡ ምን ማድረግ ይችላል ብሎ ማሰብ የራሳችን አንችሎታ ማዳበር የምንችለው ማለት ነው። ችግሮችን ማሸነፍ ማሸነፍ በተቻለ መዘጋጀት። እሺ እንግዲህ ይሄ አመራር ቦታ ላይ ለመድረስ የሚል የቀረበ ጥያቄ ነው፣ ላንተ ጥያቄ ነው። እኔ ብሩክ እባላለሁ፣ ተማሪ አይደለሁ። ሶስት ዓመት ከግማሽ እዚህ ሀገር ኖር ያለው፣ መማር እፈልጋለሁ እንደ ማንኛውም ሰው እንደዚህ አይነት ትልቅ ቦታ የደረሱ ሰዎች ስናይና ወይ ስኬታማ በስፖርቱም ወይ በምንም አይነት መልኩ ስኬታማ የሆኑ ሰዎችን ሳይደስ ይለኛል። እንደነሱ መሆን እፈልጋለሁ። ግን አሁን ምንድነው አብዛኛውን ጊዜ ጓደኛ ያለ እንደዚህ የምለው ከልጅነት የጀምሮ ስፖርተኛ መሆን እፈልግ ነበር፣ አርቲስት መሆን እፈልግ ነበር፣ አርኪቴክት መሆን እፈልግ ነበር። እንደዚህ አይነት ቦታ ላይ የደረሱ ሰዎች ሳይደስ ይለኝማል። አያለውም ቪዲዮ ምንም ዩቲዩብ ላይ ሞቲቬት የሚያደርግ ነገር አያለው። ግን ይሄን ነገር በህይወታችን እንዴት ነው የምንተገብረው? ብዙ ነገር አሁን ለምሳሌ የሰው ልጅ ስላነበበ ብቻ አዋቂ መሆን አይችልም። ያነበበውን ነገር በህይወቱ ካልተገበረው ያን እውቀት ካልፈጸመው ነው ያን የምናየውን ነገር የምንሰማውን፣ የምንመከረውን ነገር እናንተ እንዴት ወደ ህይወታችሁ ወደ ስራ እንዴት ተገበራችሁት? አንድ ሁለተኛ እናንተ ከጀመራችሁት ቦታ እዚህ ድረስ ስትደርሱ የነበራችሁ እናንተ ላይ የነበረ ጫና ምን አይነት ነበርን? እንዴት አሳልፋችሁ? ለምሳሌ ቤተሰብ ከመርዳት ለምሳሌ እንደውም ትንሽ ጥያቄ ሁላችሁ እንድትመልሱ የምፈልገው ምፈልገው በቀን ስንት ሰዓት ትተኛላችሁ? አንዴ ተማሪ እያላችሁ እውነቴን ነው ስንት ሰዓት ትተኙ ነበር? ሰዓታችሁ እንዴት ትጠቀሙ ነበር? አሁን ስንት ሰዓት ትተኛላችሁ? ደግሞ እዚህ ጋር ከደረሳችሁ በኋላ ይሄን ነገር ባደርግ ኖሮ በዚህ መንገድ ብሄድ ኖሮ ብላችሁ የምትቆጩበት መንገድ ምንድን ነው? ደስተኛም ናችሁ ወይስ ምን ያህል ደስተኛ ናችሁ? እዚህ ሀገር መቆየት፣ ቤተሰብ መመስረትና ኢትዮጵያ መሄድ ነው የምትፈልጉት? እነዛን እባካችሁ ከመተኛ ጨምሮ መልሱልኝ። አመሰግናለሁ። እግዚአብሔር ያስጠለኝ። አስራ ሁለት ነበር። አጠቃላችሁ ብትመልሱት ሌላ ጥያቄ አለን። አመሰግናለሁ። አንተ የምጠይቀውን ጥያቄ ለመጠየቅ ስንደረደር ነበር፣ ግን የበለጠ ፍሬም ለማድረግ ጥያቄውን መልክ ለማስያዝ ሙሉ ዮሐንስ እባላለሁ ይባላለሁ። ብዙዎቹ ጋር እተዋወቃለሁ። በጣም ደስ ብሎኛል። የደረሳችሁበት ደረጃ ለሁላችንም ኩራት ነው። ጥያቄው ደግሞ ያን የደረሳችሁበትን ደረጃ ወደ ታች እንዴት ነው ማፍሰስ የምትችሉት የምታስቡት የሚለውን ነው። ማንሳት የፈልገውን ወንድም ያነሳውን ጥያቄ ነው ማጠናቀር የምፈልገው። አው ዳኙ ከጎን ያለ ኢትዮጵያ ኮሚኒቲ ለረዥም ጊዜ የሚያገለግል የኢትዮጵያ ወጣቶች ማህበር ብለን ከእናሊ ጋር ብዙ የሞከርነው ነገር ነበር። ወጣቶችን ወደዚህ ለመሳብ በሙያም በምንም ለማደግ አብሮ እንድንችል ያ ነገር ይሄ ለማውን እና እንዲህ አይነቱ ነገር መማር ለራስ በግል የሆነ ቦታ መድረስ እና ቤተሰብ መርዳት አንድ ነገር ነው። ግን ከዛ ባለፈ ወንድሞቻችንን የትምህርት እድል ያላገኙትን በየነ በጣም ጥሩ ምሳሌ ነው። ምንም ጭልም ያለበት የነበረ ሰው ትንንሽ ቀዳዳ ብርሃን እያሳዩ ሰዎች እጁን ይዘው ነው እዚህ ያደረሱት በምክር። ይሄንን ሞር ኦርጋናይዝድ በሆነ መልኩ በጣም ብዙ ሰው ስላለ ወጣት እዚህ ያንን ለማዳረስ ምን ብናረግ ነው ብላችሁ ነው የምታስቡት? ምናልባት ተስፋዬም እንደ ጥሩ ምሳሌ ይሆናል መሰለኝ። እናንተ ዝርዝር ባላቅም የቴክኖሎጂ ኤሪያ ላይ የሶፍትዌር መሰለኝ እንደዚህ የአይቲ ኤሪያ ላይ የሆነ ክላስ ትሰጣላችሁ መሰለኝ። ዝርዝር ጉዳይ አላውቅም። እና ያን ኤክስፒሪየንሳችሁ እንዴት ነው? ስለሱ ጉዳይ ሰውን እንዴት ነው መሳብ የምችሉት? ተጠቅማችሁ የጋን መብራት የሆናችሁ ነው ወይስ እንዴት ነው ነው? ፈተናም ጭምር ታንኪዩ። እስቲ ሁላችሁም በየተራ ታሊል ጀምርና እናንተን ይመለከታል ጥያቄው ግን አጠር አጠር እያደረጋችሁ ሰዎች አንደኛው የማስተማሪያ መንገድ ባጭሩ ሀሳቡን ማስተላለፍ ነው። አለበለዚያ ሌሎች ሰዎች ይተላክና ሀሳቡን ሳያገኝ ይሄዳሉና ሀሳቡን አጠራጠር እያደረጋችሁ መልሱ ነው። ሶ ብሩክ በጣም ጥሩ ጥያቄ ነው ያመጣው። ወደዚህ የመጣው ባለ ሰዓት ላይ የመጣሁት ለአንድ አላማ ነው። አትሊስት አንድ ሰው ኢንስፓየር ካረኩን በቂ ነው። ትራይ ተራው ቢየሩን እና በአብዛኛው እኛ እዚህ ድረስ ነው የምፈልገው። እዚህ ማለት በጣም ብዙ ፖቴንሻል አላቸው ልጆች አሉ፣ እንዳንተ ግን ዘዴውን አላወቁትም። የትደው እንደ መጠየቅ እንደሚችሉ ሜንቱር የራሳቸው የሆነ ሰው የላቸውም። ስለዚህ ማስታወስ የምፈልገው ለአንተ አንደኛ ፍላጎት ምንድን ነው? አሁን ሰው እዚህ ሀገር መጥተዋልና እኔ ኢንጂነር ሆኛለሁ እና ኢንጂነሪንግ ክላስ መማር ማለት ያስቸጋሪ ሊሆን ይችላል። ግን ፍላጎት ራስ ማወቅ አለ መማር የምትፈልግ ነገር ከሆነ የት ነው መጀመሪያ ሪሶርስ የምታገኝበትን ማወቅ መቻል አለብህ። ጓደኞች ካሉ ምንድነው ፈልገው እኔ የምፈልገው ዶክተር መሆን እፈልጋለሁ። ዶክተር ለመሆን እኮ እንደዚህ እንደዚህ መውሰድ አለብህ። እንደዚህ መጀመር ትችላለህ። ከዛ መጀመር መቻል አለብህ። ይሄ ነው የምገምተው እና የሙሉነን በዛው መንካት ፈልገው ጥያቄ ምንድነው ሁላችንም ስንት ሰዓት ትተኛለህ? ደስተኛ ነው ወይ ብሎ የሚገርም ነገር በአንድ ወቅት እኔም አስራ ሰባት ዓመት የነበረ አለ ፍላጎት፣ በቃ ለማርክ ፍላጎቱ የመስራት ፍላጎቱ ሁሉ ነበረኝ ሁሉ ነገር አሁን ያንታለፍኩበትን አልፌዋለሁ። በበለገባ ስለዚህ ትምህርት ቤት ውስጥ እንደነበር፣ ይሄ አምስት ስድስት አመት፣ የመጀመሪያ ስድስት አመት በጣም አስቸጋሪ ነበር። ከሰኞ እስከ አርብ ትምህርት ቤት ሄዳለሁኝ፣ ቅዳሜ እና አሁን አስራ ስድስት አስራ ስድስት እሰራለሁኝ። አመቱ ሳናቀው ሳናቀው ኳርተሩ በጣም ይፈጥናል፣ ሳናቀው ነው የሚያልፈው። የሚገርምህ ዲግሪ ያገኘን ስራ ጀመረ። ከዛ በኋላ የመጀመሪያው ሁለት አመት አንድ አመት ትራንዚሽን ታይም የምለው ነው ስራውን ለማወቅ ይሄ ትውፊት የሚባል ነገር አለ። እነሱ የሚሰሩትን ኤክስፒሪያንሱን ለማግኘት የምጠርበት ማለት ነው። እስቲል እንለፋለን። ከዛ የቢካም ኮምፈርተብልና ጥሩ ኑሮን ጀምረናል ማለት ነው። እዛ ደረጃ እስከምትደርሱ ግን መጣር መቻል አለብን ማለት ነው። ሌላውን የሙኑነ ለመብለስ ፈልግ ከሁሉ ነገር የሚገርም ነገር ስትራክቸር የለንም በዚህ ሀገር ላይ። ሁላችንም ጥሩ ኑሮ እየኖረን ነው። ተምረሃል። የራስህ መኪና አለ። የራስህ ቤት አለ እየነው ነው ግን ምንም ይሄ ዌል ስትራክቸር የሆነ የተቋቋመ ነገር ስለሌለ በዛ ላይ ኮንትሪቢውት እናርጋችሁ ነው። ለምሳሌ ቤተሰብ ያለ ልጆች ልጆች ያለ ልጆች ስምንት ሰዓት ሰርቻለሁኝ ቤቴስ ከምድር ሁለት ሰዓት ፈጅብኛል ቤቴ በቀባው ሰዓት ደስሞኛል። ከሰኞ እስከ ዓርብ ያለውን ምንም፣ ቅዳሜ እና እሑድ ያለውን ደግሞ ለቤተሰብ ብዬ ሊሆን ይችላል። ከዛም ግን ባለንበት አካባቢ ለኢትዮጵያ ኮሚኒቲ ላይሆን ይችላል። ባለንበት ኤንቫይሮንመንት ላይ እናገለግላለን። ኢትዮጵያ ምን በኢትዮጵያ ኮሚቴ ላይ ምን አደረግኩት? በአሁኑ ሰዓት ላይ ብዙ እንትን የለኝም። እንደውም አንዱ አጎቴ ልጅ ምን አለ የእናንተ መማል ለእኛ ለኢትዮጵያ የጠቀመን ነገር የለም፣ የአንተ ኢንጂነር መሆን የራስህ የመብራት እንኳን አልሰራህልኝም። ስለዚህ ምን የጠቀመኝ ነገር የለም የሚባል ነገር አለና አንድ ነገር እንደው እንደ ቪዥን ነገር ማለት ፈልገው፣ አይ ትንሽ ተማሪ የተባለ ሰዎች አንድ ጋ ሆኖ ተቋቋም የተቋቋመ ነገርና አንደኛ እንደ ብሩክ አይነት ሰዎችን አቅፎ እንደ ሜንቶርነት ይዞ ለማደግ መሞከር ይሄ ነው። ኢትዮጵያ ወጣቶች ማህበር ቆንጆ እንቅስቃሴ የነበረው፣ አሁን ያለውን ደረጃ አላውቅም። እዛ ላይ ብንሳተፍ በጣም ደስ ይላል ይመስለኛል። ውይይቱ አልተጠናቀቀም፣ የጋቢና ጉዟችን ግን ጫፍ ላይ ደርሰናል፣ በዚሁ ወደ መጠናቀቁ ነው። ተከታዩን ክፍል በነገው ምሽት ይዘን እንደምንቀርብ ቃል እንገባለን። ፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ ዝግጅቱን እየተከታተላችሁ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። አስታውሱ ነገ በቴክኖሎጂ ድርጅቶች የሚሰሩ በርካታ ኢትዮጵያውያን ወጣቶችን የሚያሳትፉ ውይይት አለን። ያን ይጠብቁን። መልካም ምሽት።